ከማህበረሰብ ለማህበረሰብ ወይዘሮ ሰላም ወንድሙ የካልዲስ ካፌና የላሊበላ ሬስቶራንት ባለቤት በቅድሚያ ለኤስቢኤስ የአማርኛ ቋንቋ ፕሮግራማችን እንግዳ ሆነው ስለቀረቡ እናመሰግናለን። እኔም የፕሮግራማችሁ እንግዳ አርጋችሁ ስላቀረባችሁኝ ከልብ አመሰግናለሁ። ወይዘሮ ሰላም እርሶና ባለቤቱ አቶ አበራ እዚህ ሜልበርን ከሚገኙት ካፌና ሬስቶራንት ባለቤቶች መካከል በቀደምትነት ትጠቀሳላችሁ። የዛሬውም የባልትና ፕሮግራማችን በተለይ እርሶን እንግዳ አድርገን የጋበዝ ነው የመጪውን ፋሲካ በዓል ምክንያት በማድረግ ነው። ፋሲካ በዓል ሲከበር ያለ ዶሮ ወጥ የማይታሰብ ነው። ለመሆኑ ጥሩ የዶሮ ወጥን ለማዘጋጀት ምን ምን ግብዓቶች ያስፈልጉናል? እርሶስ እንዴት አድርገው ነው የዶሮ ወጥን የሚያዘጋጁት? ዶሮ ለመስራት ያው በቅድሚያ ሽንኩርት ይፈልጋል። በዛ ያለ ሽንኩርት፣ ቆንጆ ቂቤ፣ በሰል ያለ ቂቤ ይባላል ለወጥ እና ቅመማ ቅመሞች አሉ፣ እንደ ነጭ ሽንኩርት፣ ኮረሪማ። መጨረሻ ላይ ደግሞ መከለሻ የሚገባበት በርበሬ፣ ቆንጆ በርበሬ ያስፈልገናል። ዶሮ በጣም ጥንቃቄ የሚፈልግ በደንብ መታጠብ፣ በደንብ መቁላላት የሚፈልግ ነው። ረጅም ሰዓት የሚፈጅ የኢትዮጵያ ምግብ ነው። ብዙ ምግቦቻችን ዘለግ ያለ ሰዓትን ይፈጃሉ እና እንደው በአማካኝ ጣዕም ያለው ዶሮ ተሰርቶ ለማቅረብ ምን ያህል ሰዓት ይፈጃል? እኔ ብዙ ጊዜ ስሰራ አንድ ቀን ሙሉ ቁሌቱን እማቁላላበት ጊዜ አለ እና ለኔክስት ዴይ ዶሮ ነው የምጨምር። ግን በአንድ ቀን ሰርተን እንጨርስ ካለን ከአምስት እስከ ስምንት ሰዓት ድረስ ረጅም ሰዓት ይፈጃል። ዶሮ ራሱ ለመታጠብ ብዙ ሰዓት ይፈጃል። በደንብ መታጠብ አለበት። እንደሚታወቀው ለዶሮ ወጥ ዋና ግብዓት ከሚባሉት መካከል በርከት ያለ ሽንኩርትን መጠቀም ዋነኛው ነው። ከዚያስ በኋላ ያሉት ሂደቶች ምን ይመስላሉ? አንዳንድ ሰዎች ሽንኩርቱን በዘይት እንጠብሳለን ይላሉ፣ ሌሎች ደግሞ በውሃ እናበስላለን ይላሉና የእርስዎ አሰራር የትኛውን ነው የትኛውን ነው የሚከተሉት? መጀመሪያ ያው ሽንኩርቱን ትከትና ውሃውን እስከሚመጥ ድረስ ትንሽ ጨዋ አድርገሽ ጣል አድርገሽ ውሃውን መምጠጥ አለበት። ውሃውን ከመጠጠ በኋላ አንዳንድ ሰው በቂቤ ብቻ ይሰራል። አንዳንዱ ደግሞ ሽንኩርቱን በትንሽ ዘይት ጠብሶ ይሰራል። ዘይት ቢሆን ይመረጣል። ብዙ ጊዜ ቂቤ ረጅም ሰዓት ሲቁላላ የመቀርናት ባህሪ ያለው። ለእኔ እና ዘይት አድርጌ ሽንኩርቱን በደንብ ጠብሳለሁ። ከዛ በኋላ ሽንኩርቱ በደንብ ከተጠበሰ በኋላ በርበሬ መጥኜ እጨምራለሁ። በርብሬውን ካሸው በኋላ ትንሽ ቂቤ፣ ነጭ ሽንኩርትና ኮረሪማ ጋር በደንብ አሸዋለው። በርበሬውን ከዛ ቂቤ አድርገሽ ቁሌቱን እንደገና በደንብ ማሸት። ከዛ ዶሮሽን ተነጣጥለሽ አጥበሽ ከቁሌቱ ጋር በደንብ መታሸት አለበት። ጥሩ ጣዕም እንዲኖረው ማለት ነው። ውሃ ከመሞላቱ በፊት ከቁሌቱ ጋር ዶሮ መታሸት አለበት። ከመከለሱ በፊት በደንብ ታሽቶ ተቁላልቶ ነው። ብዙ ውሃ እንኳን አይፈልግም ዶሮ ምክንያቱም ውሃ ከበዛበት አንዳንዴ ስታቀርቢ እንጀራ ስር ውሃ ይመጥለል እንትን አለው እና ያ ደግሞ ጥሩ አይደለም። ለዶሮ ወጥ ቁርጥ ያለ ዶሮ ወጥ ለመስራት ብዙ ውሃ ያስፈልገው። ሌላው በውጭ አገር የዶሮ አሰራር ላይ እንደ ችግር የሚቆጠረው ጥራት ያለውና እሳትን የሚቋቋም ዶሮ መምረጥና መለየትን በተመለከተ ነው። የተለያዩ የዶሮ አይነቶች አሉ፣ የሚበስሉ የማይበስሉ። እና ለመሆኑ እርስዎ የትኛውን አይነት ነው የሚጠቀሙት? እኔ ቦይሊን ቺክን ነው የምጠቀመው። ምክንያቱም ቶሎ አይበስልም እና የቁሌቱንም እንትን ለመውሰድ ጥሩ ነው። ቦይሊንግ ቺክን ልክ እንደኛ እንደ ሀገራችን ዶሮ ነው እና እሱን ወደዋለሁ። ከዛ በኋላ እንግዲህ ከዶሮ ጋር መጨረሻ ላይ የሚገባው ነገር አለ። ቅቤ ይገባል። ከዛ በኋላ እንቁላልም ይገባል። እና አንዳንድ ሰው እንቁላሉን አብረው ያበስላል፣ ሌላ ሰው ደግሞ እንቁላሉን ለብቻ ያስቀምጣል። እና እርሶ በሚሰሩበት ሁኔታ እንዴት ነው የሚያደርጉት? እንቁላሉስ እንዴት ነው መሆን ያለበት? እኔ ዶሮ ተሰርቶ ብዙ ጊዜ ዶሮ አድሮ ሲበላ ነው ደስ የሚለኝ። ወዲያው ትኩሱን ስትበው ብዙም ቴስቱን አታውቂውም። እና እንደ ዛሬ ሰርቼው ከሆነ በማክሱ ሳሞቀው እንቁላሉን ቀቅዬ ያው ቆረጥ ቆረጥ አድርጌ አብሬ አሞቀዋለሁ እና እንቁላሉን ደስ ይላል። በእርግጥ ወጥ ውስጥ ሲቆይ ቅባቱን ስለሚወስድ እንቁላሉን ጣዕም ይኖረዋል። ግን ብዙ ጊዜ ብዙ ሰው ሊቀርብ ሲል ነው ቀቅሎ ቆረጥ ቆረጥ አርባ አብሮ የሚያሞቀው እና እኔ እንደዛ ነው ማረገው። ያው በእርግጥም ለነገሩ አንዳንድ ጊዜ ከዚህ ምግብ አለርጂ ጋርም እንቁላል አለርጂ የሚሆንባቸው ሰዎች ካሉ ዶሮ ወጥ ውስጥ እንቁላሉ ከገባ እንቁላሉን እንኳንም ባይበሉት ወጡ በራሱ አለርጂ ስለሚሆን እስከ መታመም ድረስ ሊያደርስ ስለሚችል እንግዲህ በአብዛኛው አብሮ አለመሰራቱ የተሻለ እንደሆነ ነው ብዙ ሰው የሚናገረው። ልክ ነሽ፣ ልክ ነሽ። ሌላው እንግዲህ አሁን በፋሲካ በዓል ዋዜማ ላይ ያለነው ነው። ሀገር ቤት የዶሮ ግርግሩ ይታወቃል። ዶሮ ለመስራት የሚያስፈልገው ነገር ከመግዛቱ ጀምሮ የአመት በዓል ዋዜማ ግርግር ላይ ነው የሚሆነው ና እዚህ በውጭ ሀገር ደግሞ ያ ግርግር ባይሆንም በየቤቱ እናቶች፣ ሴቶች የአመት በዓል ስሜትን ይፈጥራሉ። ና የእርሶስ የአመት በዓል አከባበር ሁኔታ ምን ይመስላል? በተለይ ፋሲካ የተለየ በዓል ነው ና በክርስትና እምነት ተከታዊ ሰን ምን ይመስላል? በተለይ ከዚህ ከዶሮ አሰራር ጋር በቤት ውስጥ ባለቤቶ ሊሆን ይችላል፣ ልጆ ሊሆን ይችላል፣ እና ያላቸውን መስተጋብር ምን ይመስላል? በምግብ ማዘገጃጀቱ ሆነ ማዘጋጀው እና በጣም ወደዋለሁ የፋሲካን በዓል ያው ለፋሲካ ዶሮ ከሌለ አመት በዓልም አይመስልሽም እና ከአርብና ቅዳሜን ተዘጋጅተን እሁድን አመት በዓልን እናከብራለን። እና ያው ልጄ አልጫ ዶሮ ይወዳል፣ ለሱ አልጫ ዶሮ ሰራለሁ። ለእኛ ደግሞ ቀይ ቀይም ይበላል ግን ሞር ከልጅነቱ አልጫ ስለሚወድ አልጫ ዶሮ ሰራለሁ፣ አልጫ እና ቀይ ዶሮ። ያው ሌላውን ደግሞ እንደ ተጨማሪ አድርገን አይቡንም ክትፎንም ቀላቅለን ቆንጆ አድርገን እናከብረዋለን ብዬ አስባለሁ። የአልጫ ዶሮ ብለው ጠቅሰዋል። እንግዲህ የፋሲካ ዶሮ በአብዛኛው ቀዩ ነው የሚሰራው፣ ና አልጫ ዶሮስ ምን የተለየ ነገር አለው? ብዙ ጊዜ ዶሮ ኮስተር ያለ ኮረጥ ያለ ዶሮ ሲሆን ነው ና የዶሮ አልጫ ብዙ ጊዜ ተመራጭ አይደለም ይባላል። ይሄስ እንዴት ነው የሚሰራው? ምን የተለየ አሰራር አለው? ያው አልጫ ዶሮ ያው በርበሬው ነው የሚወጣው ግን ከቀዩ ዶሮ እንደውም አልጫ ዶሮን በጣም ወዷዋለሁ። ልክ እንደ ቀዩ ዶሮ ሽንኩርቱ በደንብ በስሎ፣ ያው ሽንኩርቱ ማረር የለበትም፣ ከለሩን እንዲይዝ። ብዙ ጊዜ ወዲያው ሽንኩርት ፈጭሰሽ ነጭ ሽንኩርት አብረሽ ካረግሽ ከለሩ ይቀይርና ይጠጉራል። እኔ ብዙ ጊዜ ሽንኩርቱን በደንብ አብስዬ እርዱን አርጌ መብሰሉን ሳቅ ነው ነጭ ሽንኩርት የምጠቀመው። ምክንያቱም ነጭ ሽንኩርቱን አብረሽ ከተፈጨ ሽንኩርት ጋር ካቁላላሽው ከለሩ ይቀይርና አልጫነቱ ይጠፋል እና ያንን አሁን በደንብ አድርጌ አቁላለች። ልክ እንደ ቀይ ዶሮ ዶሮ ታጥቦ በዛ በተላላው ሽንኩርት ታሽቶ ተከልሶ ይቀርባል። በጣም ቆንጆ ያልጫ ዶሮ በጣም ወዳለ ቃሪያ ይገባል መጨረሻ ላይ አይዶሩ አልጫው ላይ ማለት ነው አልጫ አይገባም አይገባም እንግዲህ አቀራረቡን እስኪ እንመልከት መቼም አውስትራሊያ ውስጥ እንጀራ ጥያቄ አይደለም እንጀራ አለን የዓመት ባልዶሮ ሲቀርብ እንዴት አድርገው ነው የሚያቀርቡት ብዙ ጊዜ በሸክላ ድስት ሲቀርብ ደስ ይለኛል እኔ አገር ባህል ነገሮች ወዳለው እና በሸክላ ድስት ነው የማቀርቡ ደስ ይለኛል የእኛም የባህል ካህኖች አሉ። አሁን የመጡ በአገር ልብስ ጥለት የተሰሩ በተለያየ ዲዛይን የመጡ እነሱን ታቀርቢያለሽ። እንጀራሽን ያው እግዚአብሔር ይመስገን አሁን ጤፍ እንደልባችን እናገኛለን። ቆንጆ ጤፍ እንጀራ እንጋገራለን። ቁራርጠን ለብቻው መብላት ለሚፈልግ ለብቻው አለሳ ትናንሽ መሶቦች አሉ። በሱም አንድ ላይ ቤተሰብ ሲበላ ባህላችንን እናስታውሰዋለን። በጣም ነው ሙሉ የባህል እቃዎችና እጠቀማቸዋለሁ። በዓል ሲሆን ከዶሮ ጋር የማይቀረው ነገር እንግዲህ አይብ ነው አደለ አይ ግማሾቹ በወተት ይሰሩታል፣ ግማሾቹም በእርጎ ይሰራል። እና ጥሩ አይብ ለመስራት ምንድን ነው የሚጠቀሙት? ጥሩ አይብ እንድርሶ ለመስራት አይብ ለመስራት እርጎና ወተት ነው አንድ ላይ የምጠቀመው። አምስት ኪሎ እርጎ ከተጠቀምኩ ሁለት ሊትር ወተት አደርግበታለሁ እና ቀንስ አርጌ ትንሽ ቬኒገር ጥብ አረግበታል እና ያ በጣም መፍላት የለበትም። አይብልክ ተትከክ ሲል ካጠፋሹ ቆንጆ ነጭ አይብ ይወጠዋል። አንዳንዴ ምን አርጋለው ኮሰረት በንጹ ይሄ አሁን አሉ አንዳንድ ስስ ጨርቆች በሱ ቋጥርና ኮሰረቱን ውስጡ አርጌ ቀቅለዋል። አሁን ያ አይብ ሲቀዘቅዝ ይጠለላል። ከዛ ማጥንታለው፣ ባች ይባላል እቅም ማጥናለው። አይቡንም ካጠለልኩ በኋላ እቃ ውስጥ ገልብጬ ያንን አጥናለው። ቆንጆ አይብ ይወጠዋል ላይ ጤና አዳም ጣል ይደረግ። አንዳንድ ሰው ጤና አዳም አይወድም፣ ግን እኔ እወደዋለሁ፣ ደስ ይለኛል። በአይብ ላይ የጠቀሱት ነገር አለ። አይብን ለመስራት ያው እርጎው ሲበጠበጥ በውሃ የሚጠቀሙ ሰዎች አሉ። እርስዎ ደግሞ አይቡን ማቀጥነው ወይም የምበጠብጠው በወተት ነው ብለዋል። ወተት ተመራጭ የሆነበት ምክንያቱ ለምንድን ነው? ከብዛቱ አንጻር ነው? ከጥራቱ አንጻር ነው? ለምንድን ነው ወተትን እርሶ የሚጠቀሙት? ሌላው ደግሞ ከዚሁ ጋር ቬኔጋር ብለዋልና ቀዩ ቬኔጋር አለ፣ ነጩ ቬኔጋር አለ፣ ወይም ደግሞ ውሃ የሚመስለው የትኛው ነው ጥሩ ለአይብ? ነጩን ቬኔጋር መጠቀም እንችላለን። ውሃ ከምታረጊ ወተቱ ራሱ ለብቻው አይብ ይወጣዋል። ብዙ ሰው እንደውም ወተቱን ይጠቀመዋል ለአይብነት ያው በቬኔገር ነው። ቬኔገር ጠብ አድርገው ይቀቅሉታል። አይብ ግን ብዛት አይኖረውም። አይቡ በወተት ብቻ ስትሰሪ ከርጎ ጋር ሲሆን ቴስቱን ቆንጆ ነው፣ ብዛትም ይኖረዋል። ለዛ ነው የምንጠቀሙ፣ ለወተት ቆንጆ ነው። በዓሉን ምክንያት በማድረግ እንኳን አደረሳችሁ የሚሏቸው የኅብረተሰባችን ክፍሎች ካሉ እድሉን እንሰጣለን። ለጠቅላላ የኦርቶዶክስ እምነት ተከታዮች መልካም የፋሲካ በዓል እንዲሆንላቸው ይመኛል። ለሁላችንም መልካም በዓል ይሆንልን። እግዚአብሔር ጸሎታችንን እና ጾማችንን ሰምቶን ሀገራችንን ሰላም ያርግልን። መልካም በዓል እላለሁ። በጣም አመሰግናለሁ ወይዘሮ ሰላም ወንድሙ የካልዲስ ካፌና የላሊበላ ሬስቶራንት ባለቤት መልካም በዓል በድጋሚ። እኔም በጣም አመሰግንሻለሁ ማርትዬ፣ መልካም በዓል ከነ ቤተሰብ ይሁንልሽ። አሜን። የፋሲካን በዓል ለምታከብሩ የክርስትና እምነት ተከታዮች በሙሉ መልካም የፋሲካ በዓል ይሁንላችሁ። ለኤስፔስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።